ነውጠኛው የአልሸባብ ቡድን የኢትዮጵያ ወታደሮች ለቀው የወጡትን ቁልፍ የሶማሊያ ከተማ ተቆጣጥሯል። መሐመድ ኦላድ ከሶማልኛ ቋንቋ አገልግሎት አጭር ዘገባ አጠናቅረዋል። ሰሎሞን ክፍሌ ያቀርበዋል። እስላማዊውን ነውጠኛ የአልሸባብ ቡድን የሚዋጉት የኢትዮጵያ ወታደሮች በማዕከላዊ ሶማሊያ ጋልጉዱድ ግዛት ውስጥ ከሚገኘው ቁልፍ ወታደራዊ ካምፕ ለቀው መውጣታቸውን የተናገሩት የሀገሪቱ ባለሥልጣናትና የአካባቢው ነዋሪዎች ናቸው። የኢትዮጵያውያኑን ለቆ መውጣት ተከትሎም በከባዱ የታጠቁ የአልሻባብ ተዋጊዎች ዛሬ ጠዋት ኤልቡርን ተቆጣጥረዋል። አነስተኛ ቁጥር ያላቸውን የሶማሊያ ብሔራዊ ጦር አባላት አጅበው ነው የኢትዮጵያ ወታደሮች ከኤልቡር የወጡት ተብሏል። የኤልቡርን በአልሻባብ እጅ መውደቅ ያረጋገጡት የአውራጃዋ ከተማ ኮሚሽነር ኑር ሐሰን ጉታሌ ኢትዮጵያውያኑ ግን ለምን ለቀው እንደወጡ ምክንያታቸውን አልነገሩንም ብለዋል። የኢትዮጵያና የእኛ ወታደሮች ከተማዋን ለቀው ወጥተዋል። አሁን በነውጠኞቹ ቁጥጥር ስር ነው የምትገኘው። ኢትዮጵያውያኑ ከተማዋን ለቀው ለመውጣት ስለነበራቸው እቅድ አላሳወቁንም። እነርሱ መውጣታቸውን ካየን በኋላ የእኛም ወታደሮች ወጡ። በኤልቡር ነዋሪዎች ገለጻ መሠረት በፒክአፕ ተሽከርካሪዎች የሚጓዙት የአልሻባብ ተዋጊዎች ዛሬ ጠዋት ወደ ከተማዋ ዘልቀው የገቡት አለ ውጊያ ነው። ከስድስት በላይ በሚሆኑ ፒክአፕ መኪኖች የአየር መቃወሚያ እና አውቶማቲክ መትረየሶችን የጫኑት ተዋጊዎች ወደ ከተማይቱ ከገቡ በኋላ እስትራቴጂያዊ ስፍራዎችን ይዘዋል። በአንዳንዶቹ ሕንፃዎች አናት ላይ ባለ ጥቁር ቀለሙን ሰንደቅ ዓላማቸውን ሰቅለዋል ሲሉ አንድ ስማቸው እንዳይገለጽ የጠየቁ የከተማዋ ነዋሪ ለቪኦኤ ተናግረዋል። የኤልቡር አውራጃ ከተማ ኮሚሽነር ኑር ሐሰን ጉታሌ የአልሻባብ ነውጠኞችንና የኢትዮጵያ ወታደሮችን ሁለቱንም ሲቪሎችን በማዋከብ ይከሳሉ። የኢትዮጵያ ወታደሮች ከሦስት ዓመታት በፊት ወደ ከተማዋ ሲመጡ ብዙዎቹን ነዋሪዎች በኃይል ለቀው እንዲወጡ ያስገደዱት የአልሻባብ ተዋጊዎች ናቸው። የቀሩትን ሲያዋክቡ የቆዩት ደግሞ የኢትዮጵያ ወታደሮች ናቸው። እናም ሲቪሎች የነበራቸው ሁለት አማራጭ ብቻ ነበረ። ወይ ከተማዋ ውስጥ በኢትዮጵያ ወታደሮች የሚደርስባቸውን ወከባ መጋፈጥና መቆየት፣ አሊያም የአልሻባብ ታጋቾች ሆኖ መኖር። የኢትዮጵያ ወታደሮች ለምን ከተማይቱን ለቀው እንደወጡ እስካሁን ግልጽ የሆነ ነገር የለም። ወታደራዊ ባለሥልጣኖቻቸውም አስተያየት ለመስጠት አልተገኙም። በሶማሊያ የኢትዮጵያ አምባሳደር ጃማሉዲን ሙስጠፋ ዑመር ለአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ ሲናገሩ ግን የወታደሮቹን ከኤልቡር መውጣት ያረጋግጡና ሳያማክሩን ለቀቁ የሚለውን የሶማሌ ባለስልጣናት ክስ ግን ያስተባብላሉ ያሉት ቁዱስ ማ ስራ ሰርቷል። ሶማሊያ ውስጥ በጣም ምርት ስራ ሰርቷል። ይሄ ኤልቡርጋ የነበረ ሰራዊታችን አሚሶም ያልሆነ ሰራዊት ነበረ አሚሶም ያልሆነ እና ብዙ አመታት ቆይቷል። ብዙ ስራ ሰርተዋል። ዘጠኝ ወር በፊትም ከኤልቡር ወጥቶ እስከ ጋልአት ቡድቡድ ዘጠና ኪሎ ሜትር፣ መቶ ሀያ ኪሎ ሜትር፣ መቶ ሀምሳ ኪሎ ሜትር ርቀት ላይ ሄደው ነበር እዛ አካባቢ እና ዋሪዎችም እና ማስተዳደሮችም እዛ ያለው አገዛ ነበረ። ብዙ መሬት ይዞ ነበረ። ሰላም ይጃቸው ተመልሶ ነበር። ብዙ ስራ ሰርተዋል። አሁን ራሱ ለቴክኒክ ስራም ሊሆን ይችላል። ሌላ ቦታ ሄደው ይቀሳቀሳል ከጠላት ጋር ሀያ አራት ሰዓት ላይ የሚገጠሙ ነው የጀግና የኢትዮጵያን ሰራዊት ከሌላ ሌላ ሰራዊት እዚህ ያሉት ሌላ ሀገሮች ሰላም አስከባሪ ሰራዊት እዚህ ያሉት ለይት ምንድን ነው ይቀሳቀሳል። ሀያ አራት ሰዓት አይቀመጥም አንድ ቦታ እና ስራችን ስራችን ውጤትማን ነበር አሁን ደግሞ ሁለት የማስተዳደር አካባቢ ሳያውቁ ዝም ብሎ ወጥቷል የሚል ነገር የሚባለ ወሬ ውሸት ነው። ኤልቡር ከጋልጉዱድ ክፍለ ሀገር ከተማ ከዱሳ ማረብ ደቡብ ምስራቅ ዘጠና ኪሎ ሜትር ላይ ትገኛለች። ከተማይቱ ከሦስት ዓመታት በፊት በአሚሶም ወታደሮች ተገፍትረው እስከ ወጡ ድረስ በማዕከላዊ ሶማሊያ ግዛትም ለበርካታ ዓመታት የአልሻባብ ዋና የንግድ መናኸሪያና ጠንካራ ይዞታ ሆና ቆይታለች።